አስመራ ከተማ በዕድሜ ጠገብ ህንፃዎችና የከተማ አቀማመጥ የአፍሪካ ታሪካዊ ከተማ በመባል በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ መዝገብ ላይ ሰፍራለች። የአስመራ ሪፖርተራችን ብርሃኔ በርሄ ተጨማሪ አለው። የአስመራ ከተማ በያዘቻቸው ጥንታዊና ታሪካዊ ቅርሶችን ስነ ህንፃ በዓለም አቀፍ የትምህርትና ሳይንስና ባህል ድርጅት ዩኔስኮ መዝገብ ላይ እንድትሰፍር እንደ አውሮፓውያን አቆጣጠር ሐምሌ 8 2017 በፖላንድ መዲና ክራኮ በተካሄደው የድርጅቱ 41ኛ መደብኛ አመታዊ የኮሚቴ ስብሰባ እንድትሰፍር ተወስኗል። አስመራ ከተማ በዓለማዊ ቅርስ ላይ እንድትሰፍርና ታዋቂነት እንድታገኝ ያደረጋት ዘመናዊ ስነ ህንፃ ማለት አርት ዴኮ ከ15 በላይ የሚሆኑ የህንፃ ቅዶችን ስለያዘችና አስደናቂ የከተማ ፕላን የመንገድ ስርዓትና አደባባዮች ስላላት እንዲሁም በአንድ የተወሰነ አካባቢ ብዙ ድንቅ የሆኑ ታሪካዊ ሕንፃዎችን የያዘች በመሆኗ እንደሆነ ታውቋል። ይህን አስመልክቶ አንዳንድ የአስመራ ነዋሪዎች በተለያየ መንገድ ስሜታቸውን ገልጸዋል። አስመራ ተወልዳ እንዳደገችና ለረዥም ጊዜ እንደተቀመጠች የገለጠችው ወይዘሮ ነገሰት ስሜቷን በእንደዚህ ትገልጣለች። ከም ተቀማጢት ና ስመራን ከም ነባሪት ና ስመራን ብጣዕሚ ዓብ ሓበን ስማዓኒ የአስመራ ነዋሪ እንደመሆኔ ከፍተኛ ደስታና ክብር ይሰማኛል። ይህ ለእኔ ብቻ ሳይሆን ለመላዊ ኤርትራ ህዝብ የሚሰማ ነው። ይህንን ዳር ለማድረስ ና ጥረት ላደረጉት እንዲሁም ለመላዊ ኤርትራ ህዝብ እንኳን ደስ ያላችሁ። ላለሁ ለእኔ በዩኔስኮ መመዝገቡ ብቻ ሳይሆን ሁሉም ያስመራ ተቀማጭ እና ሌሎች ጎብኚዎችም እነዚህን ህንጻዎች የመንከባከብና የመጠበቅ ትልቅ ኃላፊነት እንዳላቸው ለማስገንዘብ ወዳለሁ። አስመራ ውስጥ ለ አምሳ አንድ አመት የተቀመጡ አቶ ተክሌ ኪሮስ በወገናቸው እንዲህ ስሉ ገልጠዋል። ኢጣሊያውያን ንባዕሎም እንኸነብሮ አንበር ኖሲ ናይ ሎም እምነት ኣይነበሮም ዝግባእ ዘይግባእ ጣሊያናውያን ገዢዎች ሊኖሩባት ነበር አስመራን የገነቧት ማንም የበዓድ ገዢ እንዲ ዓይነት ከተማ በአፍሪቃ ኣንጹ አያውቅም። የእኛና የጣሊያናውያኑ ታሪክ በክፉና በድግ የተሳሰረ ነው። እናም አሁን አስመራ በዩኔስኮ ቅርስነት መዝገብ መስፈሯ ይገባታል ባይነኝ እንዲያ ውም ብዙ ዘግቷል። በመሆኑም ይህን ሁሉ ጥረት ላካሄዱ ሰዎች እንኳን ደስ ያላችሁ ላለሁ። ሌላው የአስመራ ተቀማጭ አቶ መሐመድ አሰናይ በበኩሉ ከም ጠቐማጠ ኣስመራን ከም ኤርትራውን እ ዝለዕለ ክብርን ሓበንን ይስማዓኒ እንደ አስመራ ነዋሪና እንደ ኤርትራዊነቴ ታላቅ ደስታና ኩራት ይሰማኛል። ምክንያቱም ይህን ጉዳይ ለማስፈጸም ላይ ታች ያሉ ሰዎች ድካም ውጤት ነው። ሺ ጊዜ ቅርሶች ቢኖሩህም ያለነኚህ ሰዎች ጥረት በዓለም እውቅና ሊያገኝልህ አይችልም። ለቱሪዝም መስህብነትም ትልቅ አስተዋጽኦ እንዳለው ነው የሚሰማኝ። አስመራ የአፍሪቃ ዘመናዊት ከተማ በሚል መጠሪያ የተዘጋጀው 1300 ገጾችን የያዘው ዝርዝር ሰነድ እንደ ኤውሮፓውያን አቆጣጠር በ2016 ነበር ለዩኔስኮ የቀረበው። ብርሃኔ በርሄ ለአሜሪካ ድምጽ ከአስመራ